የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ሲኒማ ቤቶች ተዘግተዋል። ይህ በከተታ ሲኒማ ቤት ውስጥ የሚሰሩ ባለሙያዎችን አጋዥ ባለሙያዎችን ጨምሮ ፊልሙን የሚሰሩትን በሙሉ ስራ እንዲያቆሙ ያስገድዳቸዋል። የፊልም ባለሙያው ሄኖክ አየለን የሰማነው የኮቪድ-19 ወረርሽኝ የፈጠረው ድባብ በኢትዮጵያ ፊልም ኢንዱስትሪ ውስጥ ስለቶ ጫና በምሽቱ እንነጋግራለን። ትምህርታዊ ጨዋታ ነው ከሶስት ዓመት በላይ ያለ ሰው ሁሉ ሊማርበት የሚችል ነው ብለን ነው ምናምነው። አሁን የሰማነው ደግሞ ፍጹም ጸጋይን ነው። በውጭ ሀገራት የሚኖሩ ህፃናት የኢትዮጵያን ቋንቋዎች በቀላሉ የሚማሩበት መተግበሪያ ፈጥረዋል። የምሽት እንግዳችን ነው። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የአዳማ ሆስፒታልና ሜዲካል ኮሌጅ ባለቤትና ታዋቂው ባለሀብት አቶ ከቢር ሁሴን ዋቆ በትላንትናው ዕለት አርፈው ዛሬ የቀብር ስነስርዓታቸው ተፈጸመ። በቀብር ስነስርዓቱ ላይ የተገኙት የኢትዮጵያ የመከላከያ ሚኒስቴር አቶ ለማ መገርሳና የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመለስ አብዲሳ አቶ ከቢር ሁሴን ዋቆ ለጋስና ለሕዝብ የቆሙ ቆራጥ ሰው ነበሩ ብለዋቸዋል። ዘገባውን ያደረሰን ሙክታር ጀማል ነው። ባለፉት 24 ሰዓታት ውስጥ በተደረጉ 1 ሺ 382 የላብራቶሪ ምርመራ ውስጥ አስራሰባት ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 162 ደርሷል። በዛሬው ዕለት በቫይረሱ ተይዘው የተገኙት ግለሰቦች ከ14 እስከ 65 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆኑ 15 ወንዶችና ሁለት ሴቶች ናቸው። ከእነዚህ ውስጥ ሰባቱ ግለሰቦች ከጅቡቲ ተመልሰው በአፋር ለይቶ ማቆያ ውስጥ ያሉ ሲሆን ሌሎች ስድስት ሰዎች ደግሞ ከሶማሊያ ተመልሰው በሶማሌ ክልል አስገዳጅ ለይቶ ማቆያ ውስጥ ያሉ ናቸው። ቀሪዎቹ ሶስቱ ደግሞ ምንም አይነት የጉዞ ታሪክ የሌላቸው ግን በቫይረሱ ከተያዘ ሰው ጋር ግንኙነት የነበራቸው ሲሆን፣ ቀሪው አንደኛው ግለሰብ ግን በቫይረሱ ከተያዘ ሰው ጋር ምንም አይነት ግንኙነት የሌላቸው እንደሆኑ የኢትዮጵያ ህብረተሰብ ሳይንስ እና የጤና ሚኒስቴር ፌስቡክ ገጽ ላይ ተገልጿል። በሌላ መልኩ በትላንትናው እለት ሁለት ሰዎች ከአዲስ አበባ ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 93 ነው። እስካሁን ድረስ ሀገሪቱ ለ26517 ሰዎች የኮቪድ 19 ሰጠኝ ምርመራ አድርጋለች። ከኢትዮጵያ ውጭ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መዋጮ አመራር የሚንቀሳቀሰው የኢትዮጵያ ዲያስፖራ ትረስት ፈንድ ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ወደ ኢትዮጵያ መላኩን አስታወቀ። ኢትዮጵያ የደረሰው ወደ 40 ሚሊዮን ብር ግምት ያለው አቅርቦት እንደሆነ ፈንዱ በትላንትናው ዕለት ባወጣው የፕሬስ መግለጫ አመልክቷል። ዘገባው የሰለሞን አባተ ነው። የኢራኑ ፕሬዚዳንት ሐሰን ሩሃኒ ከባለፈው ሰኞ ዕለት ጀምሮ የኮቪድ-19 ስርጭትን መቋቋም ይችላሉ ብለው በሚታሰቡ 132 ቦታዎች ላይ መስጊዶችን ከፍተዋል። በጸሎት ሰዓትም ላይ ማህበራዊ እርቀትን መጠበቅና የፊት መሸፈኛ ጭንብልን ማድረግ እንደ ግዴታ አክለውበታል። ይሁንና በኢራን የቴሌቪዥን ጣቢያዎች ላይ በሶስት የሀገሪቱ ግዛቶች ባሉ መስጊዶች ውስጥ ወንዶችና ሴቶች ምዕመናን የፊት መሸፈኛ ሳያጠልቁ የጸሎት መርሃ ግብሩን ሲሳተፉ ታይተዋል። ፕሬዚዳንት ሩሃኒ በኮቪድ-19 የተጎዳች ኢራንን ከሚያዝያ ወር አጋማሽ ጀምሮ ነው መክፈት የጀመሩት። የመጀመሪያ ደረጃ ትምህርት ምክትል ሚኒስቴር የሆኑት ሬዛን ሐኪምዛድ እሁድ ዕለት በኢራን ነጮቹ ቦታዎች በመባል በተለዩት እና በሀገሪቱ የኮሮና ስርጭት አነስተኛ በተባለባቸው ቦታዎች ያሉ ትምህርት ቤቶች ይከፈታሉ ብለው እንደሚያስቡ ተናግሯል። ይሁንና የኢራን የጤና ሚኒስቴር የትምህርት ቤቶችና የመስጊዶችን መከፈት ተከትሎ ሌላ ዙር የኮቪድ-19 ስርጭት እንደሚመዘገብ ተንብይዋል። ዓለም አቀፍ እውቅና ያላቸው የኢራን የጤና ምሁር የሆኑት ካሚር አላይ የከተሞቹን መከፈት ተከትሎ የስርጭቱን ውጤት ለማየት ሶስት ሳምንታት እንደሚወስድ ጠቅሰው በቀጣይ ሁለት ሳምንታት ውስጥ የቫይረሱ ስርጭት ምን ያክል ጉዳት እንዳደረሰ የምናይበት ጊዜ ይሆናል ብለዋል። በትላንትናው ዕለት በአሜሪካው በፊኒክስ አሪዞና ግዛት የሚገኘው የሃኒዌል ማምረቻን የጎበኙት ፕሬዚዳንት ዶናልድ ትራምፕ ሀገራቸውን የመክፈቻ ጊዜ አሁን እንደሆነና የተዘጉ የንግድ ተቋማት ስራ መጀመር እንዳለባቸው አስታውቋል። ፕሬዚዳንቱ በአሪዞና የፊት መሸፈኛ ጭንብል ማምረቻ የሆነውን ተቋም በጎበኙበት ወቅት ለሪፖርተሮች እንደገለጹት በርካታ ሰዎች በበሽታው ይያዛሉ የሚሞቱም እንደዛው ይኖራሉ። ሆኖም የሀገራችን የሀገራችን ምጣኔ ሀብት መቆም የለበትም ያሉ ሲሆን በሽታው ክትባት ቢገኝለትም ባይገኝለትም ምጣኔ ሀብቱን ለማስቀጠል እንደሚሰሩ አስታውቀዋል። የመንግስት ቅድመ ትንበያ ሪፖርት እንደሚያሳየው በሰኔ ወር በየቀኑ ወደ 200 ሺህ ገደማ ሰዎች በበሽታው የሚያዙ ሲሆን ሦስት ሺህ ያህል ሰዎችም ለሕልፈት ይዳረጋሉ ተብሎ ይታሰባል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራቸው አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። የኮቪድ-19 ወረርሽኝ በርካታ ኪነ ጥበባዊ እንቅስቃሴዎች እንዲገቱ ምክንያት ሆኗል። በግለሰቦች ቀዳሚ ጥረት ውስጥ በርካታ ተመልካቾችን በማፍራት ላይ የነበረው የፊልም ዘርፍ ከሰሞኑ አዳዲስ መሰናክሎች ተጋርጦበታል። የተወሰኑትን እናነሳሳ ዘንድ ታዋቂውን የፊልም ባለሙያ ሄኖክ አየለን ከጥቂት ሰዓታት በፊት አግኝቸዋለሁ። የወንዶች ጉዳይ፣ አልቦና ፔንዱ ለምን የመሰሉ ሌሎች ስኬታማ ፊልሞችን ያዘጋጀው ሄኖክ ሰሞነኛ ሁነቶችን እንዲያስረዳል። የፊልም ስራ በዋነኝነት ተሰርቶ የሚቀርበው ሲኒማ ላሉ ተመልካቾች ነው። እርግጥ በቴሌቪዥንም የሚቀርብ ስራ አለ። ግን ቀድሞ ብዙውን ጊዜ በሲኒማ ቤት የሚቀርበው። ሲኒማ ቤት ደግሞ ሰዎች ተሰብስበው በአንድነት ሆነው የሚያዩበት አውድ ነው እና ራሱ በሽታው መራራቅን ግድ ይላል። ስለዚህ በዚህ ምክንያት ሲኒማ ቤቶች ተዘግተዋል። ይህ በከተታ ሲኒማ ቤት ውስጥ የሚሰሩ ባለሙያዎችን አጋዥ ባለሙያዎችን ጨምሮ ፊልሙን የሚሰሩትን በሙሉ ስራ እንዲያቆሙ ያስገድዳቸዋል። ከዛ ውጪ የቴሌቪዥን ስራዎችን ቢሆኑ የሚመረቱበት የሚሰሩበት መንገድ ከንክኪ ጋር የተያያዘ ከመቀራረብ ጋር የተያያዘ ነገር በመሆኑ ይህም አሁን ለመተግበር አመቺ አይደለም። በእነዚህ ምክንያቶች እንግዲህ ምንም የስራ እንቅስቃሴ የለም። አሁን ምናልባት ትንሽ ተስፋ የሚኖረው በኦንላይን ዩቲዩብ ላይ ወይም ኒው ሚዲያ ላይ ስራዎችን መሞከር ነው። ለዛ ደግሞ ከዚህ በቀደም በደንብ የተደራጀ ዝግጁነት የለም። ሰዎች በግላቸው ከሚሞክሩት ነገር በስተቀር ብዙ ዝግጁነት የለም። በዛ ሁኔታ ውስጥ ነው የምንገኘው ብዙ ሰው ከስራ ውጭ ሆኗል። ማለት እንግዲህ እንደሰማነው ሄኖክ፣ አንተም በቅርቡ ጀምረኸው የነበረውን አንድ ስራ እንዳቋረጥ ሰምተናል። ለቴሌቪዥን የሚዘጋጅ ስራ ነበረ። የተወሰነ ክፍል ተቀርጧል እና ቀጣይ ስራዎችን ለመስራት በዝግጅት ላይ ያለን። ይህ ሁኔታ የተከሰተው በዛ ምክንያት ስራው ቆሟል። ስራውን የምንሰራው የሰዎች ቤት አስፈቅደን ነው። ለቀረታ እኛ ራሱ ተሰባስበን ነው የምንሰራው። ብዙዎቹ ነገሮች አይመችም፣ በዛ ምክንያት ቆመናል። እንግዲህ መንግስትም ከአራት ሰው በላይ መሰብሰብ በአንድነት መሆን አይችልም የሚል አዋጅ አውጥቷል። ያንንም በማክበር ብዙ ያንን ሙከራ አላደረግንም። ከዛ ይልቅ በኮሮና ላይ ማሰንሰኪያ ሊፈጽሙ ይችሉ አጣጥር ነገሮችን በአንድ ሰው በሁለት ሰው እየሞከርን ነው። እዛ ላይ ነው ያለነው። ሄኖክ፣ የኮቪድ አስራ ዘጠኝ ወረርሽኝ ጊዜ ገደቡ እስከ መቼ እንደሆነ አይታወቅም። በእነዚህ ወቅቶች፣ በእነዚህ ጊዜያቶች ፊልም ሰሪዎች ሊያስቡባቸው ወይም ሊሞክሯቸው ይገባሉ የምትላቸው መላዎች ምንድን ናቸው? በመንግስት ደረጃስ መደረግ አለበት የፊልም ኢንዱስትሪውን ከክስረት ይታደጋሉ የምትላቸው የተወሰኑ ጥቆማዎች ይኖሩ ይሆን? በጣም ጥሩ ጥያቄ ነው። ይሄ ምንድን ነው አሁን እንግዲህ በዚህ የፊልምን ስራውን የሌሎች የጥበብ ስራዎች በጣም በእጅጉ የሚፈለጉበት ጊዜ ነው። ብዙ ሰዎች ቤታቸው ናቸው። ስለዚህ እነዚህን ኮንቴንቶች እነዚህን የጥበብ ስራዎች ማየት ማጣጣም፣ ከዛም ደግሞ መዝናናትን መዝናናትን ማግኘት አለባቸው እና መስራት በጣም በጣም ግድ ነው የሚለውና እያንዳንዱ ባለሙያ እንግዲህ አዲስ የመድረሻ መንገዶች እያሰበ አዲስ ቅርጾችን እያቀበ ቢሞክር የተሻለ እንደሆነ ነው። እንግዲህ በተለያየ ጊዜ በትንንሽ ስብሰባዎችን እያደረግን ነው እና በዛ ውስጥ እየተመካከርን ያለ ነው ነገር ያ ነው። አማራጮችን ፈልጎ እያንዳንዱ ባለሙያ የሚደርስበትን እና አንድ ለአርቲስቱም የስራ እድል ነው። በሌላ በኩል ደግሞ ቪቹዋሊ ኦዲየንስም የሚያገኘው የጥበብ ስራ ይኖራል እና እንግዲህ ሌላው የሚመጣው ጥያቄ እንግዲህ ስራዎቹን ለመስራት የሚያስፈልግ የገንዘብና የስፖንሰር አቅም ነው። ይህንን እንግዲህ አንድ አጋር ድርጅቶች በዚህ ወሳኝ ጊዜ ተሳስቧቸው ማሳየት አለባቸው እና በገንዘብ ድጋፍ በማድረግ በሌሎች መንገዶች ድጋፍ ማድረግና ማገዝ ይጠበቅባቸዋል። መንግስትም እንደዚሁ በተለያዩ መንግስት መስሪያ ቤቶች አማካኝነት ይህንን ድጋፍ ቢያደርግ በየቴሌቪዥኑ ያሉ ፕሮዲውሰሮችም አዳዲስ ሀሳቦች በማፍለቅና ከአርቲስቱ ጋር በመገናኘት መላ መዘየድ ይኖርባቸዋል። በዛ መንገድ በጥሩ ሁኔታ ነገሩን እንገፋዋለን። መልእክቶችም አሰልቺ ሳይሆኑ መድረስ ይችላሉ። ሰዎች መዝናናት ይችላሉ፣ መጽናናት ይችላሉ። በጣም አስጨናቂ ጊዜ ስለሆነ መጪው ክረምት ነው። የወደፊቱንም እንድናይ ምንድነው የሚገጥመን ቻሌንጅ የሚለውን ነገር እንድናስብ ጥበብ በዚህ በኩል ጥሩ አስተዋጽኦ ያደርጋል እና ከዛ ግዘን ልንሄድበት የሚገባ መንገድ ነው ብያ የፊልም ባለሙያውን ሄኖክ አየለን እጅግ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ይቀጥላል። ዓለማችንን ባስጨነቀው የኮሮና ቫይረስ ምክንያት የዓለም መንግስታት ሰዎች ከቤታቸው እንዳይወጡ እገዳ ጥለዋል። በተለያዩ ዘርፎች ላይ የተሰማሩ አንዳንድ ባለሙያዎች ደግሞ ይህን ጊዜ በየቤታቸው ሁነው የሰዎችን አኗኗር ሊያቀሉ የሚችሉ ፈጠራዎችን ለማውጣት እየተጠቀሙበት ይገኛሉ። ዛሬ ባልደረባችን ስመኝሽ የቆየ በውጭ ሀገር የሚኖሩ ኢትዮጵያን ልጆቻቸውን የአማርኛ ቋንቋ በቀላሉ እንዲያስተምሩ የሚረዳቸው ሀበሻ ኪድስ የተሰኘ መተግበሪያ ወይም አፕ የፈጠረ ወጣትን አነጋግራለች። ወጣቱ ፍጹም ጸጋዬ ወይም በብዙዎች ጓደኞቹ አጠራር ፍጹምቲ ይባላል። ፍጹም በአሜሪካን አገር ካሉት ግዙፍ አየር መንገዶች መሀል አንዱ ለሆነው ዴልታ አየር መንገድ ኤርክራፍት መካኒክ ሆኖ ይሰራል። በፈረንጆቹ አቆጣጠር 2003 ላይ ከቤተሰቦቹ ጋር በዲቪ ወደ አሜሪካን አገር አትላንታ ከተማ የመጣው ፍጹም ኮሌጅ ገብቶ ካጠናው አቪዬሽን ጥገና ጎን ለጎን በሆቢ መልክ ያዳበረውን የአኒሜሽን ክህለቱን ተጠቅሞ ሀበሻ ኪድስ የተሰኘ መተግበሪያ ወይም አፕ ለኢትዮጵያን ተጠቃሚዎች አቅርቧል። ስለ መተግበሪያው ምንነትና ለምን እንደሚጠቅም ፍጹምን ጠይቀነው ነበር። ሽኑ የያዘው የተለያዩ ስድስት ካቴጎሪዎች አሉት። የመጀመሪያው አልፋቤት ናቸው። አልፋቤቶቹ በእንግሊዝኛ እና በአማርኛ የራሳቸው እዛ ተከፋፍሎ የራሳቸው ካቴጎሪ አላቸው እና እያንዳንዱን ፊደሎች በድምጽም ትሰሚያቸዋለሽ። ኢንተራክቲቭ ናቸው። በእጅ ስትነው ድምፅ በድምፅ ትሰሚያቸዋለሽ። ቁጥር አለው። ቁጥሩም በእንግሊዝኛም በአማርኛም የተለያየ ሰፕሬትሊ ካቴጎሪ አለው። እሱንም ድምፆቹን መስማት ትችላለሽ። እንስሳት አለው። የእንስሳቶቹንም ድምፃቸውን በእንግሊዝኛና በአማርኛ ስማቸውን ያሳያል። በተጨማሪ ደግሞ የሰውነት የአካል ክፍላችንን የሚያሳይ ሌላ ካታጎሪ አለው። እሱም እንደዚሁ ኢንተራክቲቭ በሆነ መልኩ እየነካሽው ድምጻቸውን የምትሰሚበት የአካል ስማቸውን የምትሰሚበት መንገድ አለው። መጨረሻኛው ጌም ነው። ይሄ ጨዋታ ትምህርታዊ ጨዋታ ነው ከሶስት አመት በላይ ያለ ሰው ሁሉ ሊማርበት የሚችል ነው ብለን ነው የምናምነው። ፍጹም በአንድሮይድ እና አፕል ስቶር አማካኝነት ለተጠቃሚው በነፃ ያቀረበውን ሀበሻ ኪድስ መተግበሪያ ከጥንስስ ሀሳቡ ጀምሮ ለህዝብ እስከሚያቀርበው አንድ አመት ከግማሽ ፈጅቶበታል። ነገር ግን በአሁኑ ወቅት በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት እዚህ አሜሪካን አገርን ጨምሮ ሌሎች ከኢትዮጵያ ውጭ ባሉ አገራት በየቤታቸው የተቀመጡ ወላጆች እቤት የዋሉ ልጆቻቸውን አማርኛ ለማስተማር ምቹ ጊዜ እንደሆነ በማሰብ በዚህ ወቅት መተግበሪያው ስራ ላይ እንዲውል ማድረጉን ፍጹም ይናገራል። በዚህ ጊዜ ነው ቤተሰቦቻችን ህጻናቶችም ትምህርት ቤት አይሄዱም፣ ዴይ ኬር አይሄዱም፣ ወላጆችም ቤት ናቸው። ቤት ስትሆኝ ደግሞ እንደ ትምህርት ቤት ኦርጋናይዝድ የሆነ ኤጁኬሽን ዝግጁ የሆነ ትምህርት ወላጅ ሊያስተምር ይችላል ልጅ ይሆን አይደለም ትምህርት ቤት ሲሆን የተወሰነውን ሰዓት ስድስት ሰዓት ከሆነ ስድስት ሰዓት ሙሉ ትምህርት ነው የሚማሩት። ይጫወታሉ፣ ኢንተራክት ያደርጋሉ ከጓደኞቻቸው ጋር ወልዳት ስታፍ። ግን ቤት ሲሆኑ ያ ሁሉ የለምና አትሊስት ነው ቤት እያሉ የሆነ የሚጠቅም ነገር ይኖረዋል ብዬ ስላሰብኩኝ አፋጠኛው ቶሎ እንዲወጣ አድርጊያለሁ። አዳዲስ ከሚመጡ መተግበሪያዎች ጋር ተያይዞ የሚነሳው የመረጃ ደህንነት ጥያቄ ነው ከመተግበሪያው ጋር አብረው ሊመጡ የሚችሉ የኮምፒውተር ሰርጎ ገቦች ወይም ሀከሮች እና ለሌሎች ተመሳሳይ ጥቃቶች ሰው እንዳይጋለጥ ጥንቃቄ ተደርጎበታል ወይ ለሚለው ጥያቄ ፍጹም፣ ሲመልስ አፑ ያለው በጉግል ፕሌይ እና በአፕ ስቶር ውስጥ ነው። ያሉት አይኦኤስ አፕ ስቶር እና ጉግል ፕሌይ፣ እነዚህ ሁለቱም ፕላትፎርሞች ደግሞ ራሳቸው የሚጠይቁት ኢቨን አፑ ሊስትድ እንዲሆን እዛ ፕላትፎርም ላይ የሚጠይቁት ሪኳርመንቶች አሉ እነዚህን ሪኳይርመንቶች ስታሟይ ነው አክሴፕትም አድርገውሽ ለፐብሊክ የሚወጣው። ከዛ በተጨማሪ ደግሞ አፑን ዳውንሎድ ከማድረጋችን በፊት እዛው ፕሌይ ስቶር ሀበሻ ኬትስ ብለን ፈልገን እዛ ጋር ፕራይቬሲ ፖሊሲ የሚል ገጽ አለ። ፕራይቬሲ ፖሊሲው ላይ በደንብ የሚያብራራ ስለ አፓችን ምን ያህል ስኪዩርነት ስኪዩር እንደሆነ የሚያሳይ የራሱ ፔጅ አለው። እሱ ላይም በሊስት ተጽፏል። ግን ባለፉት ሁለት ወራት በኮሮና ቫይረስ ምክንያት ከቤቱ ሳይወጣ ያሳለፈው ፍጹም ከሀበሻ ኪድስ በተጨማሪ ሌሎች የቋንቋ ማስተማሪያ መተግበሪያዎችንም እየሰራ እንደሆነና በቅርቡ ለጥቅም እንደሚውሉም ነግሮናል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ወደ ኤርትራ እናቀናለን። የአዲ ቀይህና የሰንዓፈ ወጣቶች የኮቪድ-19 በሽታን ለመከላከል የሚያስችሉ የግንዛቤ ማስጨበጫ ትምህርቶችን በመስጠት ላይም እንደሚገኙ ተሰምተዋል። ብርሃነ በርሀ የኮሮና ቫይረስ መስፋፋትን ተከትሎ የኤርትራ መንግስት እንቅስቃሴን የሚገድብ የአስቸኳይ ጊዜ አዋጅ ተግባራዊ በማድረጉ ከእጅ ወደ አፍ የሆነ ኑሮ የሚያኖሩና አነስተኛ ደመወዝ ተከፋዮች ችግር ውስጥ በመውደቃቸው በሰንአፈ ከተማ የሚገኙ የበጎ ፈቃድ ወጣቶች ህብረተሰቡ ስለ በሽታው ያለውን ግንዛቤ የማስጨበጥና የማስተማር እንቅስቃሴ በማድረግ ከባለ ሀብቶች፣ ድርጅቶችና የከተማዋ ነዋሪዎች በተገኘ ድጋፍ ለሓምሳ ችግረኞች ድጋፍ ማድረጋቸውን ከወጣቶቹ አንዱ መሪሕ ብርሃኔ ለቪኦኤ ተናግረዋል። አብ ውሽጡ ከተማ ሰንዓፈ ከባቢ ሓምሳ ዝኾኑ ጽጉማት ኣዝዮም ዘተሃት ተባሃሉ ማለት እዩ ስ በደድ በሰንዓፈ ከተማ ለሚገኙ ሓምሳ ችግረኞች ከከተማው ባለ ሃብቶች በተገኘ እርዳታ ሓምሳ ኪሎ እህል፣ ዘይት፣ ስኳር፣ ምስርና የንጽህና መጠበቂያ ቁሳቁሶች ተለግሶላቸዋል። የበጎ ፈቃድ ወጣቶቹ ከሚመለከታቸው የመንግስት አካላት ጋር በመተባበር ሰርሃ በሚገኘው የአስገድዶ ማቆያ ስፍራ የሚገኙ ከክልል ትግራይ የተመለሱ ኤርትራውያን የምግብና የንጽህና ቁሳቁሶችን እንደለገሱ ወጣት በሬህ ጨምሮ ተናግረዋል። ኢትዮጵያ ዝመፁን ሀገር ተዛቅቶ ዜጋታት መሾ ቦታ ኣብ ሰርሓ ተዳሊ ሎሚ ኦም ኬድና እንቅስቃሴን የሚገድበው የአስቸኳይ ጊዜ አዋጅ ተግባራዊ ከሆነ በኋላ ከኢትዮጵያ ክልል ትግራይ ወደ ኤርትራ የገቡና በአስገድዶ ማቆያ ለሚገኙ ወገኖች የውሃ፣ ምግብ፣ ብርድ ልብስ የመሳሰሉ እርዳታዎች እንዲሁም ቴምር፣ ጭማቂ፣ ሳሙና፣ ፓስታ፣ ሩዝና የመሳሰሉ ድጋፎችንም አድርገናል። የከተማው የጭነት መኪና ባለቤቶች እና የባለ ሀብቶች ድጋፍ ከፍተኛ መሆኑን የተናገረው ወጣት መሪህ የኮሮና ቫይረስ በሽታ ከኤርትራ እስከሚጠፋ ሁሉንም የህብረተሰብ ክፍል የመደገፍ እቅድ እንዳላቸው ተናግሯል። በሌላ በኩል ከሰባ በላይ የሚሆኑ የአድቀይህ ከተማ ወጣቶች ሰውን በማንቃትና በማስተማር የኮሮና ቫይረስን ለመከላከል እየሰሩ ይገኛሉ። የከተማው ባለሀብቶችና የወጣቶች ማህበር ጽህፈት ቤት እነዚህን የበጎ ፈቃድ ወጣቶች ለማበረታታት በማሰብ ያደረጉላቸውን የሻይ ፕሮግራም ወጣቶቹ ለችግረኞች ወገኖቻችን ይሁን በማለት በከተማው የወጣቶች ማህበር ጽህፈት ቤት ግቢ የምግብ ዝግጅት በማድረግ ድጋፋቸውን እንደጀመሩ የህብረተሰብ ጤና ባለሙያ ወጣት ክብሮም ሽማንጉስ ለቪኦኤ ተናግረዋል። ወጣት የበጎ አድራጎት ሴቶች ያዘጋጁትን ምግብ ወንዶቹ በየቤቱ እየዞሩ በአንድ መቶ አምስት ቤተሰቦች ውስጥ ለሚገኙ 208 ሰዎች በየቀኑ እያዳረሱ እንደሆነ ወጣት ክብሮም ተናግረዋል። ዝኣምሎም ስድራ ቤታት እዚኦም ኣብ ቤት ፅሕፈት ሃማማት እተ ሰሪሑ ዕንዱ ዝተሓለዎ መግቢ ፍረሽ ኣብ ሰዓቱ ዝተሰርሐ ዘይወዕለ ዘይሓደረ ነዚ ክልተ ሚእትን ቴስዓን ሸሞንተን ትንፋስ ድማ የበጎ አድራጎት ወጣቶቹ ሁሌ ማታ ማታ በወጣቶች ጽፈት ቤት ግቢ የተሰራውን ትኩስና ንጽህናው የተጠበቀ ምግብ ለሁለት መቶ ስምንት ችግረኞች በየቤታቸው ያደርሱላቸዋል። ድጋፍ የተደረገላቸው ሰዎችም ቀኑን ሳይጨነቁና ሳይቸገሩ ጠግበው እንዲያድሩ እየተደረገ ነው ብለዋል። የአድቀየህ ከተማ የበጎ ፈቃደኛ ወጣቶቹ የህዝባችን ችግር የእኛም ችግር ነው በማለት የበጎ ስራ እንቅስቃሴውን እንደጀመሩት የተናገረው ወጣት ክብሮም የሮመዳን ጾምን ተከትሎ የምግብና የንጽህና ቁሳቁሶች ድጋፍ እያደረጉ እንደሆነ ተናግረዋል። ሮመዳንን ንዝሓለፈ ጾሜ ናይ ክርስቲያን ናይ አርባዓ ጾምን ኣግምት ዘእተወ የሮመዳን ጾምንና ያለፈውን የአርባ ቀን ጾም ግምት ውስጥ ያስገባ ምግብ ተዘጋጅቶ ምሽት 12 ሰዓት ላይ ለችግረኞቹ በየቤታቸው ይሰጣል። ይህ የተደረገበት ዋነኛ ምክንያት ደግሞ የአካላዊ ርቀትን ለመጠበቅ ታስቦ ነው ብለዋል። የከተማው አስተዳደርና የመከላከያ ሰራዊትም ከነዋሪው ህዝብ ጋር በመተባበር የእህል ፍርኖ ዱቄት፣ ዘይት ስኳርና ምስር ድጋፎችን እንዳደረጉ የተናገረው ወጣት ክብሮም የኮሮና ቫይረስ ከኤርትራ እስከሚጠፋ ድረስ ከባለ ሀብቶችና የከተማው አስተዳደርና ህዝብ ጋር በመተባበር ለችግረኞች የሚያደርጉትን ድጋፍ እንደሚቀጥሉበት ወጣት ክብሮም ተናግሯል። በዚህ አጋጣሚ በበጎ ፍቃድ አድራጎት ስራ ላይ የተሰማሩ ወጣቶቹ እቅዳቸውና ጥረታቸው እንዲሳካ መልካም ምኞቴንና ምስጋኔን እየገለጽኩ የምሰናበተው ብርሃነ በርሄ ለአሜሪካ ድምጽ። Ya never የአይኔ አበባ በታለች የኔ አበባ በታለች ሰበት ሰካርያ ያቢያ ኮኮ የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላችሁ። የመሰናዶ አርታኢ ኤልያስ አስማሪ፣ የመሰናዶ አቀናባሪ የደን ገረመው፣ በዜና እኔ ሀብታሙ ዝዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገሰው ይበለን። እናመሰግናለን። I never a Du nein, er hat eine Diode,